አጆራ ፏፏቴ የከንባታ ቤት፣ እንዴት አባቱ ደስ ይላል። አጆራ ፏፏቴ ከንባታ እየመጣችሁ የማረሳ ጊዜ እንድታሳልፉ ከወዲሁ አሳስባቸዋለሁ። አጆራ ፏፏቴ የከንባታ ድምቀት፣ አጆራ ፏፏቴ የኢትዮጵያ ድምቀት አለኝ።